The voice of America. የኦጋዴን ነጻ አውጪ ግንባር አባላት ናቸው የተባሉ ሰዎችን ናይሮቢ ላይ ጠልፈዋል የተባሉ ሁለት የኬንያ ፖሊሶች አባላት ዛሬ በዋስትና መለቀቃቸው ተዘግቧል። የኢትዮጵያ መንግስት ደግሞ ሁለት የኦጋዴ ተወላጆች የሆኑ ሰሞኑን ወደ ኢትዮጵያ በሰላማዊ መንገድ መግባታቸውን ያስታውቃል። ዝርዝሩን ሰለሞን አባተ ይዘዋል። ከኢትዮጵያ መንግስት ጋር ድርድር ለማድረግ ናይሮቢ ገብተው ነበር የተባሉ ሁለት የኦጋዴን ነጻ አውጪ ግንባር አመራር አባላትን በመጥለፍ የተጠረጠሩ ሁለት የኬንያ ፖሊስ አባላት ዛሬ በሁለት ሚሊዮን ሺሊንግ ወይም በዛሬ ይፋ ምንዛሪ አራት መቶ ሀያ ሰባት ሺህ ስምንት መቶ አርባ ኢትዮጵያ ብር ዋስትና መለቀቃቸውን ዴይሊ ኔሽን የሚባለው የኬንያ ጋዜጣ ዘግቧል። የኬንያ ፖሊስ አባላት የሆኑት እነዚሁ አንድ ኮንስታብልና አንድ ኢንስፔክተር በቁጥጥር ስር የዋሉት የዛሬ ሳምንት ጥር ቁጥር 22 2006 ዓ ም እንደነበረ ሌላው ደ ስታንዳርድ ጋዜጣ ዘግቦ ነበር። የኦጋዴን ብሔራዊ ነጻ አውጪ ግንባር ከፍተኛ አመራር አባላት መሆናቸው የተነገረው ሱሉብ አህመድና አሊ ሁሴን በናይሮቢ አፐርሂል ቀበሌ በሚገኘው አራቢያን ኩዚን በሚባል ምግብ ቤት ደጃፍ ላይ እንደነበርም ደ ስታንዳርድ ጽፏል። እነዚህ በወዳኛው እሁድ ጥር 18 በተጠርጣሪዎቹ ሰዎች መጠለፋቸው የተነገረው የኦብነግ አባላት ናቸው የተባሉት ሰዎችም ምናልባት በሞያሌ በኩል ለኢትዮጵያ ተላልፈው ተሰጥተው ሊሆን ይችላል ከሚል ግምት በስተቀር የት እንደሚገኙ በትክክል እንደማይታወቅ ዴይሊ ኔሽንና ስታንዳርድ አመልክተዋል ለመሆኑ ይህንን ሁኔታ የኢትዮጵያ መንግስት ያውቀው ይሆን ለተባለ ውስጥ ድርድር ናይሮቢ ላይ ተቀምጧል ወይስ የተያዘ እቅድ ነበር የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ማምሻውን በስልክ አግኝቻቸው ነበር የሚከተለውም ብለውኛል እንደዚህ አይነት ንክር ስለመኖሩ እርግጠኛ አይደለም። እንዲህ አይነት እንቅስቃሴ ስለመኖሩም እኔ አላውቅም። ግን ወይ ኬንያ መንግስት የኢትዮጵያ መንግስት ወይም ኬንያ መንግስት ይዟቸው ለኢትዮጵያ መንግስት ሰጣቸው ስለተባሉት የኦጋዴን ተወላጆች ሁለት ሰዎች በፈቃዳቸው ወደዚህ ወደ ኦጋዴን ክልል መግባታቸውን ወደ ሶማሊያ ክልላዊ መንግስት ማለት ነው። ይሄ ነው ያለው። እነዚህ ሰዎች በቅርቡ ስለ ሁኔታው መግለጫ ይሰጣሉ። በፈቃዳቸው ማለት ታስረው ወይም ተጠልፈው አይደለም፣ ግባ የመጡ ሰዎች ናቸው። በፈቃድ የመጡ ሰዎች ናቸው። ይሄ ስለሚባለው ነገር ትክክል እንዳልሆነ የኢትዮጵያ መንግስት ደግሞ በጠለፋ እንደማያምን በመርህ ደረጃ ከድርድር ውጪ ሰዎችን በሀይል የማስገደድ መርህም የለውም ይሄ የማፊያ ተግባር ነው። ይህንን ኢትዮጵያ መንግስት ይኮንነዋል። አምባሳደር ዲና የሰዎቹን ስም ያስታውሷቸዋል? እነዚህ ገቡ የተባሉትን ሰዎች አላስታውሳቸውም፣ ግን እንደዚህ አይነት መረጃው አለ የኦጋዴን ብሔራዊ ነጻ አውጪ ግንባር አባላት መሆናቸውንም ያውቃሉ። ስለዚህም የተጣራ መረጃ የለኝም፣ ነገር ግን ሁለት ሰዎች እነዚህ ሰዎች ከሆኑ የሚባለው በሰላም ወደዚህ ወደ ምክንያቱም ክልሉ ሰፊ ነው። ህዝቦች ይገናኛሉ። ብዙ በርካታ ሰዎች ይመጣሉ። በስደት የሚመጡ አሉ፣ በንግድ ስራ የሚመጡ አሉ በዚህ አይነት የገቡ ሰዎች ስለመኖራቸው ነው። ምናልባት ሰዎቹ ከሆኑ ብዬ ነው። ሰዎቹ አሁን በምን ሁኔታ ላይ ነው የሚገኙት? ምናልባት ወይ በቁጥጥር ስር ነው የሚገኙት። ክልሉ መንግስት ይህንን ጉዳይ በቅርቡ መግለጫ ይሰጣል የሚል ግምት አለ። ደሞም ይሰጣል። ድርድርስ ላይ ተቀምጦ ነበር የኢትዮጵያ መንግስት ከኦጋዴን ብሔራዊ ነጻነት ግንባር ነጻ አውጪ ግንባር ጋር፣ ይህንን በሚመለከት መረጃ የለኝም። ነገር ግን በመርህ የተቀመጠው ነገር በትጥቅ ህገ መንግስታዊ የሆነውን በህዝብ የተመረጠን መንግስት ለመጣል ከማይንቀሳቀስ ቡድን ጋር በሰላም የመደራደር መሪ አለው። ልዩነቶች ካሉ ማለት ነው። ለነገሩ መንግስትር የሚቃወሙ በ ትጥቅ መንግስትን የማይፈልሙ በርካታ ተቃዋሚዎች ናቸው፣ ኢትዮጵያ ውስጥ ያሉ። አምባሳደር ዲና ይህንን ጉዳይ በተመለከተ ሁለት የኬንያ ጋዜጦች አሁን እንኳን እጄ ላይ ይዤ የማያቸው ጽፈዋል። አንደኛው ስታንዳርድ ነው፣ ቅድም እንደገለጽኩለት፣ ሌላኛው ዴይሊ ኔሽን ነው። ከዚህ ጋር በተያያዘ ሁለት የኬንያ ፖሊሶች በቁጥጥር ስር ውለው ዛሬ በሁለት ሚሊዮን ሺሊንግ ዋስትና ተለቀዋል። ይህንንስ በሚመለከት የምታውቁት ነገር አለ እናንተ? ጋዜጣውንም አላገኘሁትም፣ ይህን መረጃ የለኝም በእውነቱ። ክሱንና ወንጀላውንስ በተመለከተ ናይሮቢ የሚገኘው የኢትዮጵያ ኤምባሲ ለመስጠት ስላስበው ምላሽ በተለያዩ ሚዲያ አውትሌቶች ሲቀርቡ ነበር። ይሄን ክስ ምንድን ነው? ሁለት ነገሮች ናቸው። አንደኛ የኢትዮጵያ መንግስት በማፈን በመጥለፍ መሪሃ ምንም ይሄን መሪህ ይኮንነዋል። ይሄን አይነት ተፈጥሮም የለውም ነው ሁለተኛ የተባሉ ሰዎች እነዚህ ከሆኑ እነዚህ ሰዎች ግን በሰላም የገቡ ሰዎች እዚህ የመጡ ሰዎች እንዳሉ በክልሉ መንግስት በኩል የተነገረ ነገር አለ። ይሄ ወደፊት ይበልጥ ይጣራል። እነዚህ ሰዎች ወደ ኢትዮጵያ በሰላም ገቡ ከተባለ በኤምባሲው በኩል መከናወን የሚገባቸውን የጉዞ ፎርማሊቲዎች አሟልተው ነው ወይስ ዝም ብለው ድንበር አቋርጠው ገቡ? ይህን ዝርዝር የለኝም። ይህን ዝርዝር የለኝም። ይህን ዝርዝር የለኝም። ሁኔታው የጠለፋ አድራጎት መሆኑን በመጥቀስ መግለጫ ያወጣው የኦጋዴን ብሔራዊ ነጻ አውጭ ግንባር ቃል አቀባይ ሰሞኑን የሚከተለውን ለቪኦኤ ተናግረው ነበር። ሀሰን አብዱላ ይባላለው የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኮሚቴ አባልና የኢትዮጵያ ጉዳዮች ኃላፊ ነው። በመግለጫችን የጠቀስ ናቸው ሁለቱ የከፍተኛ ድርጅታችን አመራር የነበሩት በናይሮቢ ከኢትዮጵያ ጋር ሶስተኛ ዙር የሰላም ድርድር በመደራደር ላይ ነበር እና አንደኛ ዙር ሁለተኛ ዙር ባለፉት ዓመታት ነበረ የተካሄደው። ሶስተኛ ዙር በዚህ ዓመት መጀመሪያ አካባቢ ይካሄዳል ተብሎ ነበረ እና በአገር ውስጥ ያለውን የወደን ብሔራዊ ነጻዎች ግንባር ወክለው ነው እነሱ መጥተው፣ ይህ ሶስተኛ ዙር ድርድር ለመሳተፍ ኔሮ መጥተው እንደ ጊዜው ነበሩት እና ከትናንት በስቲያ በመግለጫችን ላይ እንዳወጣ ነው ከቤታቸው እንደወጡ ከሰዓት በኋላ ማለት ነው አልተመለሱ። የእኛ ድርጅት አባሎች ሲፈልጓቸው ኢትዮጵያ ሰላዮች ጠልፈው ወስደዋቸው በሞያሌ ላይ በኩል አድርገው ነው ያስገቧቸው። ደ ስታንዳርድ ያነጋገራቸው የናይሮቢ ከተማ የወንጀል ምርመራ መምሪያ ኃላፊ ኒኮላስ ካሞንዴ ፖሊሶቹ በቁጥጥር ስር መዋላቸውን አረጋግጠው ሰኞ ዕለት ፍርድ ቤት እንደሚቀርቡ መናገራቸውን በዕለቱ ማለትም ባለፈው ሰኞ ጥር 26 ባወጣው ዘገባው ጠቁሞ ነበር። ዛሬ የወጣው ዴይሊ ኔሽን የፖሊስ አባላቱን በዋስትና መለቀቅ የዘገበ ሲሆን እኛም የኬንያን ፖሊስ ቃል አቀባይ ዚፖራን ቦሮኬን ለማግኘት ያደረግነው ተከታታይ ሙከራ ለጊዜው አልተሳካም። ለአሜሪካ ድምፅ ራዲዮ ሶሎሞን Abatan Washington. CEO.